ምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክቡራን አድማጮች እንደምን አመሻችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን ይዘንላችሁ ቀርበናል። ዛሬም እግዚአብሔር አምላካችን ከዚህ ከኦሪት ዘፍጥረት መጽሐፍ ጥናታችን ድንቅ ነገሮችን እንድንመለከት ለሕይወታችንም የሚረባንን ነገር ደግሞ ያስተምረናል። ዝማሬ እንደ ወትሮ ሁሉ አለን፣ በሱ ዝግጅታችንን እንጀምራለን። እግዚአብሔር አንተ ትልቅ ነህ፣ እግዚአብሔር አንተ ትልቅ ነህ፣ ደስተኛ ነህ

ተስፋችን ብርቱ ጌታ ነው፣ በምድር በሰማይ ያየነው አንዳች ተስኖ አያውቅም፣ መንግሥቱ መቼም አይወድቅም። የቻለ ሁሉን የቻለ የቻለ ሁሉን የቻለ የሰማይ የምድር ጌታ ጎትለሹን የበ የቻለ ሁሉን የቻለ የቻለ ሁሉን የቻለ e se mai emerghi tengo che le sciogli a te sa di quel sogno tal che bisuccio che riamme il che me chieda di seguare che Tecesiyetim atın, ayda pamır sonu yamına, in እግዚአብሔር አምላካችን በእውነት እንቆቅልሽ የሚፈታ የሰማይና የምድር ጌታ ነው። ስሙ ለዘላለም የተመሰገነ ይሁን። ዳዊት በዚህ ዝማሬ ስላገለገለን ባለበት ስፍራ እግዚአብሔር ኑሮውን ይባርክ እያለን ወደ ዕለቱ ጸሎታችን እናልፋለን። እናመስግን። ጌታ እግዚአብሔር አምላካችን እናመሰግንሃለን። ስለዚህ ስጦታ እኛ ሳናስበው በቤታችን ቁጭ ብለን ሳንወጣ ሳንወርድ ቃልህን እንድናደምጥ ከቃልህ ምማድ ደግሞ እንድንመገብ፣ እንድንፈወስ የአንተንም ድንቅ ሥራ እግዚአብሔር ሆይ ማየት እንድንችል በዚህ ጊዜ በራዲዮናችን በኩል ወደ እኛ ስለ መጣ ወደ ቤታችን ስለ ገባ እጅግ አድርገን እናመሰግንሃል እግዚአብሔር ሆይ። በዚህን ጊዜ ደግሞ አስተማሪውን መንፈስ ቅዱስ ልከህ እንድትናገረንና እንድታስተምረን እንለምንሃለን በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም። አድማጮቼ ባለፈው ክፍለ ጊዜ ጥናታችን ከኦሪት ዘፍጥረት ምዕራፍ ዐሥራ አራት የምሥራቅ ነገሥታት ሰዶምንና ገሞራን ወረው ስለ መያዛቸው የሚያወሳውን ክፍል ስንመለከት ነበረ። ለመጀመሪያ ጊዜ ስለ ጦርነት ተጠቅሶ የምናገኘውም በዚህ ክፍል ውስጥ መሆኑን ተመልክተናል። የሰው ልጅ ጦርነትን ከቀድሞ ጊዜ ጀምሮ ያደርግ እንደነበረ እንዲሁም ደግሞ ይህ ጦርነት ለመጀመሪያ ጊዜ የተመዘገበ ጦርነት ቢሆንም ይህ በሰው ልጆች ታሪክ የመጀመሪያው ጦርነት ለመሆኑ ምንም ማስረጃ እንደሌለን ጠቅሰን ነበረ። የጸሐፊውም ፍላጎት ጦርነቱ የመጀመሪያ መሆኑን ለማስገንዘብ አይመስለኝም። በዚህ ክፍል ውስጥ የመጽሐፉ ጸሐፊ ፍላጎት ወይም ዓላማ ጦርነቱ የመጀመሪያ መሆኑን እንድንመለከት ወይንም እንድንረዳ ሊያስገነዝበን አይደለም። የዚህ ጦርነት ታሪክ በዚህ ክፍል መጠቀስ ምክንያቱ የአብርሃም የወንድም ልጅ ልብ በሉ፣ የአብርሃም የወንድም ልጅ ሎጥ በጦርነት ተማርኮ ስለ ነበረ፣ ልብ በሉ የአብርሃም የወንድም ልጅ ሎጥ በጦርነቱ ተማርኮ ስለነበረ ይህንን እንድናስተውል ፈልጎ ነው። እግዚአብሔር አምላካችን ከዚህ ድንቅ ነገርን እንድንማር ደግሞ ፈቅዶአልና አብረን ቀጣዩን እንመለከታለን። ስለዚህ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ኦሪት ዘፍጥረት ምዕራፍ ዐሥራ አራት ቁጥር ሦስትና አራትን ተመልከቱ። እነዚህ ሁሉ በሲዲም ሸለቆ ተሰብስቦ ተባበሩ፣ ይኸውም የጨው ባሕር ነው። አሥራ ሁለት ዓመት ለኮሎዶጎሞር ተገዝተው ነበር፣ በዐሥራ ሦስተኛውም ዓመት አመፁ ይለናል። ይህንን እግዚአብሔር አምላካችን ለዛሬ ቢያደርሰን ታሪኩን በቀጣይነት አብረን እንደምንመለከት ቃል ገብተን ነበረ። ድንቅ የሆነው ጌታችን ደግሞ ወዶና ፈቅዶ ለዛሬ ያብቅቶናልና እስቲ ጌታ መንፈስ ቅዱስ ከዚህ የሚያስተምረንን አንድ ላይ እናያለን። የምሥራቅ ነገሥታት በአንድነት ሆነው በሰዶምና በገሞራ ላይ እንዲነሱ ያደረጋቸው ዐመፅ ነበረ። አስቀድሞ ግን እርስ በርሳቸው ይዋጉ ነበር። የሰዶምና የገሞራ ነገሥታት የእነርሱን ከተሞች በኃይል ይዘው አስገብሯቸው ስለ ነበር አሁን በአንድነት በአመፅ ተነሱ። ከቁጥር አምስት እስከ ዐሥራ አንድ ከቁጥር አምስት እስከ አስራ አንድ በዚሁ ክፍል ውስጥ ማለቴ ነው። እነዚህ ነገሥታት እንዴት ኃይላቸውን እንዳጠናከሩና እስከ ሙት ባሕር ታችኛው ክፍል ድረስ እንደ ደረሱ ተዘርዝሮ እናያለን። ቁጥር አስራ ሁለትን አለፍ በሉና ተመልከቱ በሰዶም ይኖር የነበረውን የአብርሃምን የወንድም ልጅ ሎጥን ደግሞ ከብቱንም ወስደው ሄዱ ይላል። ሎጥ በሰዶም ይኖር ነበርና፣ አሁን ምን ሆኗል? ምርኮኛ ሆኗል። በጦርነቱ ምክንያት ማለት ነው። የዚህ ጦርነት ታሪክ አስፈላጊነቱ አብርሃም የወንድሙን ልጅ ሎጥን በማዳን የወሰደው እርምጃ የተመዘገበበት ስለሆነ ነው። እስቲ ቀጠል አድርገን ከቁጥር 13 በመነሳት አብርሃም ሎጥን ስለ ማዳኑ እንመለከታለን። አብርሃም ሎጥን አዳ ነው። አንድ የሸሸ ሰውም መጣ ለዕብራዊው ለአብርሃምም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ ባሞራዊ መምሬ የአድባር ዛፍ ይኖር ነበር። እነዚያም ከአብርሃም ጋር ቃል ኪዳን ገብቶ ነበር ይላል። የምሥራቅ ነገሥታት ሰዶምንና ገሞራን ወረው ምርኳቸውን ከያዙ በኋላ ወደ ሰሜን ወደ ሞት ባሕር ምዕራብ ዳርቻ አመሩ። ያም ስፍራ ለኬብሮንና አብርሃም ለሚኖርበት መምሬ ለተባለው ቦታ ቅርብ ነበር። በዚያ ቀን አብርሃም በቆመበት ስፍራ ብትቆሙ ማንኛውንም እንቅስቃሴ ማየት ትችላላችሁ ወገኖቼ። ጠላት ወደ ሰሜን አቅጣጫ ምርኮን አሰልፎ ሲሄድ በማየቱ ተከተላቸው። ከአብርሃም ጋር ይኖሩ የነበሩ ሁሉ ከእርሱ ጋር እቆሙ፣ ጠላትን ለመቅጠም በአንድ ላይ መቆም ነበረባቸውና። ቁጥር አሥራ አራት አብርሃምም የወንድሙ ልጅ እንደ ተማረከ በሰማ ጊዜ በቤቱ የተወለዱትን ሦስት መቶ አሥራ ስምንት ብላቴኖች አሰለፈ። ፈለጋቸውንም ተከትሎ እስከ ዳን ድረስ ሄደ ይላል። ይህ አስፈሪ ነገር ነው። ሆኖም አብርሃም የነበረውን ጥንካሬንም ያሳያል። አብርሃም የነበረው የሠራተኛ ብዛት አስገራሚ ነው። ከዚህ ክፍል ስንመለከተው በቤቱ የተወለዱ ሦስት መቶ አሥራ ስምንት ብላቴኖች ነበሩ። ተመልከቱ ከቃሉ እንደምንመለከተው በቤቱ የተወለዱ 318 ብላቴኖች ነበሩ። መሳሪያ ከያዙት ከ318ቱ ሌላ ምን ያክል ሰዎች በውጭ ከሚኖሩቱ ማለት ነው? መሳሪያ እንደያዙ መገመታ አያዳግትም። ሽማግሌዎች፣ ሴቶችና ልጆች ቢቆጠሩ እጅግ ብዙ መሆናቸው አያጠራጥርም። እርሱ ግን ሦስት መቶ አሥራ ስምንቱን ብቻ ነበር ያስታጠቀው። ይህን ያክል ሠራዊት ለማስተዳደር አብርሃም ምን ያህል የከብቶቹንና የበጎቹን እርባታ በሰፊው ማካሄድ አለበት። ከክፍሉ እንደምንመለከተው እስከ ዳን ድረስ ፈለጋቸውን ተከትሎ ሄደ ይላል። ዳን ወደ ሰሜን አቅጣጫ ይገኛል። ቁጥር አሥራ አምስት ብላቴኖቹንም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸውም በደማስቆ ግራ እስካለችውም እስከ ሆባ ድረስ አሳደዳቸው ይላል። አብርሃም እነዚህን ሰዎች እስከ ደማስቆ ድረስ ረጅም መንገድ ተከተላቸው። አብሮት የነበሩትን ብላቴኖች ለሁለት ከፈላቸው። አንደኛው ቡድን በቀጥታ ሰዎቹን ሲገጥማቸው፣ ሌላኛው ቡድን ደግሞ በሌላ አቅጣጫ ዞሮ በመምጣት ጠላቶቻቸውን በመሃል በማድረግ አብርሃም ከፍተኛ ድል እንደ ተጐናጸፈ ወይም እንዲጐናጸፈ አድርገውታል። ጠላቶቹ ወደ ምድረ በዳ እንዲበታተኑና የያዙትን ምርኮ ጥለው እንዲሸሹ አድርጓቸዋል። ቁጥር ከብቱንም ሁሉ አስመለሰ። ደግሞም የወንድሙን ልጅ ሎጥንና ከብቶቹን ሴቶችንና ሕዝቡንም ደግሞ መለሰ ይላል። የምሥራቅ ነገሥታት ሴቶችንና ሌሎችን ሰዎች ባሪ አድርገው በምርኮ ወስደዋቸው ነበረ። አብርሃም ታላቅ ሥራ ነው የሠራው። ይህንም ያደረገው ለወንድሙ ልጅ ለሎጥ ሲል ነው። ይህ ሁሉ በዚህ ምዕራፍ የተጠቀሰው እንግዲህ በዚህ ምክንያት ነው ማለት ነው። ሆኖም ይህ የአብርሃም ሕይወት ታሪክ ክፍል በመሆኑ አስፈላጊ ምዕራፍ ነው። ቁጥር አሥራ ሰባትን እናንብብ። ኮሎዶጎሞርንና ከእርሱ ጋር የነበሩትን ነገሥታት ወቅቶ ከተመለሰ በኋላም የሰዶም ንጉሥ የንጉሥ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ ይላል። የሰዶም ንጉሥ አብርሃምን ሊገናኘው ወጣ። ነገር ግን ሌላ ሰው ቀድሞ አብርሃምን ተገናኘው። ያም ሰው አብርሃምን መገናኘቱ እጅግ በጣም ጥሩ ነው ምክንያቱም የሰዶም ንጉሥ ከባድ ፈተና ለአብርሃም ሊያቀርብለት ነውና ቁጥር 18ን ተመልከቱ የሳሌም ንጉሥ መልከጼዴቅ እንጀራንና ወይን ጠጅን አወጣ እርሱም የልዑል እግዚአብሔር ካህን ነበረ ባረከውም አብርሃም ሰማይንና ምድር ለሚገዛ ለልዑል እግዚአብሔር የተባረከ ነው ይላል አድማጮቼ እዚህ ላይ ብዙ ጥያቄዎች እንደሚኖሯችሁ እኔ እርግጠኛ ነኝ። ይህ መልከጼዴቅ የሚባለው ሰው ከየት ነው የመጣው የሚለው ጥያቄ፣ አዎ የሁላችንም ጥያቄ ነው። ድንገት በምዕራፉ መካከል አብርሃምን ሊገናኘው ወጣ፣ አብርሃምንም ባረከው ተብሎ ተገለጸና ከዚያ በኋላ ደግሞ የዚህ ሰው ታሪክ ሳይደገም ሳይጠቀስ በዚያው ሲጠፋ እንመለከታለን። ስለ እርሱ ዳግመኛ ምንም አልተገለጸን። ስለ መልከጼዴቅ ማለቴ ነው። ይህ ሰው ከወዴት እንደ መጣና ሥራውም ምን እንደሆነ እኔ ራሴ እደነቃለሁ። ይህ ሰው የሳሌም ንጉሥና የልዑል እግዚአብሔር ካህን እንደሆነ በዚሁ ክፍል ውስጥ ተጠቅሶ እናገኛለን። ሆኖም ሌላ ጥያቄ መጠየቅ ደግሞ እኔ ራሴ እፈልጋለሁ። ይህ ሰው ልዑል እግዚአብሔርን እንዴት አወቀው? እንዴትስ የእርሱ አገልጋይ ሆነ? ምናልባት በሌላ ስፍራ እግዚአብሔርን አውቆ ከእግዚአብሔርም ጋር ተገናኝቶ ይሆናል። ከዚህ ውጪ ስለ እርሱ የምናውቀው ምንም ነገር የለም። ኤል ኤሎሂም የሚለው ቃል ልዑል እግዚአብሔርን፣ የሰማይንና የምድርን ፈጣሪ፣ በሌላ አባባል ያው እግዚአብሔርን የሚገልጽ ነው። ይህ እግዚአብሔር በዘፍጥረት ምዕራፍ አንድ ውስጥ የተገለጸውና የኖህ እንዲሁም የኖክ አምላክ ነው። ሰዎች በሌሎች አማልክት ከማምለካቸው በፊት የአንድ አምላክ አምልኮ ስለ ነበር፣ የአንድ አምላክ አምልኮ በነበረበት ዘመን የኖሩ ሰዎች ደግሞ እግዚአብሔርን የማወቅ ዕድል ነበራቸው። ሐዋርያው ጳውሎስ ሰዎች ስለ እግዚአብሔር በብዙ አቅጣጫ ማወቅ እንደሚችሉ በሮሜ ምዕራፍ አንድ ቁጥር ሀያ አንድ ውስጥ እንዲህ ብሎ ገልጾት ነበር። ሌላ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና፣ የማይታየው ባሕሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሠሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የሚያመካኘውም ልባቸው ጨለመ ይላል ጳውሎስ። በመቀጠልም ሰዎች እግዚአብሔርን ከማምለክ ይልቅ ፍጡራንን ማምለክ እንደ ወደዱ ይገልጻል። በአብርሃም ዘመን ግን የሉል እግዚአብሔር ካህን የሆነ ሰው ተገኘ። የሕያውና እውነተኛ አምላክ እውቀት ነበረው። የሕያውና የእውነተኛው አምላክ ካህን ነው። አብርሃምን ሊገናኘው በወጣ ጊዜ ዳቦና ወይን ይዞ ነበር የመጣው። እነዚህ ነገሮች ደግሞ በቅዱስ ቁርባን ጊዜ የሚቀርቡ ናቸው። ይህን ማድረጉን ሳስተውል እኔ ራሴ ደነቃለሁ። መልከጼዴቅ የቱን ያክል ይህንን ያውቅ እንደነበር ሳስብ በእውነት እጅግ የሚገርም ነገር ሆኖ አገኘዋለሁ። በእግዚአብሔር ቃል ውስጥ መልከጼዴቅ ሦስት ጊዜ ተጠቅሶ እናያለን። በዘፍጥረት መጽሐፍ ውስጥ ከተጠቀሰው ሌላ በመዝሙረ ዳዊት መቶ አስር በመዝሙር መቶ አስር ቁጥር አራት የክርስቶስ ትንቢታዊ ተምሳሌት በመሆን ተጠቅሷል። እንዲህ ተብሎ እንደ መልከጼዴቅ ጼዴቅ ሥርዓት አንተ ለዘላለም ካህን ይላል። በዕብራውያን መልእክት ውስጥ ደግሞ በመደጋገም ተጠቅሷል። በዕብራውያን መልእክት ውስጥ ያለውን ካነበብኩ በኋላ ነው ለምን ስለ ትውልዱ በዘፍጥረት መጽሐፍ እንዳልተጠቀሰ የገባኝ። ስለ ቤተሰቡ ምንም የተባለ ነገር የለም። ይህ ደግሞ እንግዳ ነገር ነው፣ ምክንያቱም ዘፍጥረት የቤተሰብ መጽሐፍ ነው ይባላልና። በዘፍጥረት መጽሐፍ ውስጥ ስለ አንድ ሰው ከተጠቀሰ የከሌና የከሊት ልጅ ተብሎ ዘር ማንዘሩ ሳይቀር ይጠቀሳሉ። የመልከ ጼዴቅ የትውልድ ሐረግ ግን በዚህ ክፍል ውስጥ ተጠቅሶ አይታወቅም። የዕብራውያን መልእክት ጻፊ ግን ምክንያቱን ግልጽ ያደርግልናል። መልከጼዴቅ እናቱ ወይም አባቱ ያልተጠቀሱት ጅማሬውም ሆነ ፍጻሜው ያልታወቀው በእርሱ ክህነት ምሳሌ ክርስቶስ የዘላለም ካህን በመሆኑ ነው። አስተውሉ። እዚህ ላይ የዕብራውያን መልእክት ጻፊ ምክንያቱን ግልጽ ሲያደርግልን ስለ መልከጼዴቅ ማለት ነው፣ እንዲህ ይላል። መልከጼዴቅ እናቱ ወይም አባቱ ያልተጠቀሱት ጅማሬውም ሆነ ፍጻሜው ያልታወቀው በእርሱ ክህነት ምሳሌ ክርስቶስ የዘላለም ካህን በመሆኑ ነው። እንዴት የሚገርም አገላለጽ ነው። ጌታ ኢየሱስ በአገልግሎቱና ራሱንም መሥዋዕት አድርጎ ወደ ቅድስተ ቅዱሳት ማለትም ወደ እግዚአብሔር ገነት በመግባቱ የአሮንን የክህነት አገልግሎት ሲያንጸባርቅ በሌላ ጎኑ ደግሞ ጅማሬና ፍጻሜ የሌለው በመሆኑ አስተውሉ እዚህ ላይ ወዳጆቼ ጌታ ኢየሱስ ክርስቶስ በአገልግሎቱና ራሱንም መሥዋዕት አድርጎ ወደ ቅድስተ ቅዱሳኑ ማለትም ወደ እግዚአብሔር ገነት በመግባቱ የአሮንን የክህነት አገልግሎት ሲያንጸባርቅ የአሮንን የክህነት አገልግሎት ሲያንጸባርቅ በሌላ ጎኑ ደግሞ ጅማሬና ፍጻሜ የሌለው ልብ በሉ፣ ጅማሬና ፍጻሜ የሌለው በመሆኑ የመልከጼዴቅን የክህነት አገልግሎት ያንጸባርቃል። እንደ ንጉሥ ኢየሱስ ክርስቶስ የአብርሃም ልጅ እንደ ንጉሥ ኢየሱስ ክርስቶስ የአብርሃም ልጅ የዳዊት ልጅ እንደሆነ የማቴዎስ ወንጌል ይነግረናል። የዮሐንስ ወንጌል ግን ስለ ጌታ ኢየሱስ ለየት ባለ መንገድ ገልጾት እናነባለን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል ዮሐንስ ምዕራፍ አንድ ቁጥር አንድ ቁጥር ሁለትና ቁጥር አሥራ አራትን ይመለከቷል። ፍጥረትን በተመለከተ ጌታ ኢየሱስ ጅማሬና ፍጻሜ የለውም። እርሱ የዘላለም አምላክ ነው። ከሰማይ ክብር የመጣ የክብር ጌታ ነው። ቃልም ሥጋ ሆነ እኛም ክብሩን አየን ይላል። በመልከጼዴቅ ውስጥ አስደናቂውን የክርስቶስን መልክ ማየት እንችላለን። አስተዋላችሁ። በመልከጼዴቅ ውስጥ አስደናቂውን የክርስቶስን መልክ ማየት እንችላለን። ዳቦንና ወይንን ይዞ ወደ አብርሃም ወጣ። አሁን መልከጼዴቅ ለምን ዳቦንና ወይንን ይዞ እንደ መጣ ይገባኛል ምክንያቱም የእግዚአብሔር ቃል እንዲህ ይላልና ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል አንደኛ ቆሮንቶስ ምዕራፍ አሥራ አንድ ቁጥር ሀያ ስድስት ውድ አድማጮቼ መልከጼዴቅ እዚህ ላይ የክርስቶስን ሞት ቀድሞ ያስታውቀናል። ይህን መሠረት በማድረግ መልከ ጼዴቅ አብርሃምን ባረከው። አብርሃም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር እየተባረከ ነው አለው። እንዴት የሚገርም ቃል ነው! መልከጼዴቅ በአብርሃም ዘመን እየነበረ ሊቀ ካህን ነበር። ጌታ ኢየሱስ ደግሞ የዘመናችን ታላቅ ሊቀ ካህን ነው። ኢየሱስ ክርስቶስ በመልከጼዴቅ ሹመት ሊቀ ካህን ሆነ እንጂ። ተመልከቱ ኢየሱስ ክርስቶስ በመልከጼዴቅ ሹመት ሊቀ ካህን ሆነ እንጂ በአሮን ካህንነት ሹመታ አይደለም። በአሮን ካህንነት ሹመታ አይደለም። አሮን ለእስራኤል ሕዝብ ብቻና ለመገናኛው ድንኳን ብቻ የሚያገለግልህ ነበረ። ኢየሱስ ክርስቶስ ግን በመልከጼዴቅ ሹመት የዘላለም ሊቀ ካህን ነው። ቁጥር 20 ጠላቶችን በእጅ የጣለልህ ልዑል እግዚአብሔርም የተባረከ ነው አለውም አብርሃም ከሁሉ አስራትን ሰጠው ይላል አብርሃም በዚህ ስፍራ ለመልከጸዴቅ አስራትን ሲሰጠው እንመለከታለን። አስራት መስጠት እንዳለበት እንዴት አወቀ? የሚል ጥያቄ እዚህ ላይ ሊነሳ ይችላል። በግልጽ መረዳት እንደምንችለው ስለዚህ ጉዳይም ሆነ ስለ ሌሎች ጉዳዮች ከእግዚአብሔር ዘንድ መገለጥን አግኝቷልና። ከቁጥር 21 በመነሳት ደግሞ ከኦሪት ዘፍጥረት ምዕራፍ 14 ቁጥር 21 በመነሳት አብርሃም ምርኮን እምቢ ስለ ማለቱ እንመለከታለን። እንዲህ ይላል፣ የሰዶም ንጉሥም አብርሃምን ሰዎቹን ስጠኝ ከብቱን ግን ላንተ ውሰዳለው፣ የሚልን ቃል እናነባለን። ይህ ወገኖቼ ፈተና ነው። በዘመኑ እንደ ነበረው እንደ ሐሙራቢ ሕግም ከሆነ አብርሃም ምርኮውን የመውሰድ መብት አለው። ከብቶቹን ብቻ ሳይሆን ሰዎችንም ጭምር መውሰድ ይችላል። ነገር ግን የሰዶም ንጉሥ እጅግ ብልጥ ነው። ሰዎቹን ስጠንና ምርኮውን ለአንተ ለራስ ውሰድ ሲለው እንመለከታለን። ያ ለአብርሃም ታላቅ ፈተና ነበረ። አብርሃም የሰዶምን ንጉሥ ምክር ቢቀበል ማንም ሰው አብርሃምን እንዴት እግዚአብሔር የባረከው ሰው ነው ብሎ ሲናገር፣ የሰዶም ንጉሥ ግን የተባረከ ሰው አይደለም እግዚአብሔርም አልባረከውም። እኔ ነኝ ሀብታም እንዲሆን እየረዳሁት፣ ያንን ሁሉ ምርኮ እንዲወስድ ባልፈቅድለት ኖሮ ባለጠጋ ሊሆንና የተባረከ ሰው ሊባል አይችልም እያለ እያፌዘበት ነው ማ የሰዶም ንጉሥ በአብርሃም ላይ። አብርሃም ይህንን ተረድቶ ነበር። እስቲ ቀጥሎ ያለውን ደግሞ ከቁጥር ሁለት እንመልከት አብርሃምም የሰዶምን ንጉሥ አለው ሰማይንና ምድርን ወደሚገዛው ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ ይላል አብርሃም ከመልከጼዴቅ ጋር በመገናኘቱና ባርኮትን በማግኘቱ በጣም ተመስጧል በጣምም ተደስቷል ያም ደግሞ እጅግ በጣም ጥሩ ነው እግዚአብሔር ሁል ጊዜ ቀድሞ ከፊት ለፊታችን ለሚገጥመን ፈተና አስቀድሞ ያዘጋጀናል። አስቀድሞ ደግሞ ይባርከናል። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ይላል ቃሉ፣ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። እግዚአብሔር አብርሃምን አዘጋጅቶት ነበር። አስቀድሞ ጦርነቱ ፈተናውን ያልፍ ዘንድ ሁሉ። እግዚአብሔር አብርሃምን አስቀድሞ ምን አድርጎት ነበር? አዘጋጅቶት ነበረ። ቁጥር 23 አንተ አብርሃምን ባለጠጋ አደረግሁት እንዳትል፣ ብላቴኖቹ ከበሉት በቀር፣ ከእኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን አልወስድም ይላል። ክቡራን አድማጮቼ፣ አብርሃም ገና ከመጀመሪያው ከእግዚአብሔር ጋር ቃለ መሐላ አድርጓል። ምናልባት እንዲህ ሳይል አይቅርም ኦ እግዚአብሔር ሆይ፣ ወደዚህ ጦርነት የወጣሁት ምርኮን እፈልጌ አይደለም፣ ንብረትንም እፈልጌ አይደለም። የተማረከውን የወንድሜ የሄደ ልጅ ሎጥን ለማስመለስ ነው እንጂ። ይህንንም ስላወቀ እግዚአብሔር ጦርነቱን እንዲገጥም ፈቀደለት። ወገኖቼ አሁን አብርሃም ይህንን የገባውን ቃል ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጆቼን ከፍ አድርጌአለሁ ሲል ምስክር ይሆን ዘንድ ለሰዶም ንጉሥ ነገረው። ለልዑል እግዚአብሔር ማላ ስላለብኝ ከአንተ ምንም አልፈልግም። ፈትልም ሆነ የጫማ ማሰሪያ ከአንተ ምንም አልወስድም። ይህን ባደርግ ደግሞ አንተ አብርሃምን ባለ ጠጋ አደረግኩት እያልክ በየቦታው ልታስወራብኝ ነው። እኔ ግን ባለ ጠጋ ብሆን ይህን ያደረገው እግዚአብሔር ነው ይለዋል። ቁጥር አራትን ተመልከቱ። ለአንተ ከሆነ ሁሉ እንዳልወስድ አውናን ኤስኮልም፣ መምሬም፣ እነርሱ ድርሻቸውን ይውሰዱ ይላል። አብርሃም ግን እንዲህ አለ። ወገኖቼ፣ እነዚህ ሰዎች ከምርኮ ድርሻቸውን መውሰድ ይችላሉ። እኔ ግን ምንም አልፈልግም። ከእኔ ጋር የነበሩት ሰዎች አንተን ለማዳን ካገለገሉበት ከሚበሉት መብል በስተቀር ለእኔ ከአንተ የምሻው ምንም ነገር የለም። አንተ ደግሞ ምንም ልትሰጠኝ አትችልም ሲለው እንመለከታለን። ውድ አድማጮቼ፣ እግዚአብሔር ቀደም ብዬ እንደ ተናገርኩትና ከዚህም ክፍል እንደ ተማርነው ወደ ፊት ሊገጥመን ላለው ነገር ጌታ እግዚአብሔር አስቀድሞ ያዘጋጀናል። ምስኪኖችን ማዳን እግዚአብሔር ያውቅበታል። ከፈተናውም እንድናመልጥ ደግሞ መንገዱን ሁሉ ያዘጋጅልናል። ስለዚህ ዛሬ በሚደርስብን ነገር ባንረበሽ ዛሬ በሚሆነው ነገር ባንናወጥና ስፍራችንን ባንለቅ ወደ እግዚአብሔር እጆቻችንን ብናነሳና ሁሉንም ነገር ለእርሱ አሳልፈን ብንሰጥ መልካም ነው። የባረከን እግዚአብሔር ለዘላለም የተባረከ ይሁን ላይ ያበቃል። እግዚአብሔር ወዶና ፈቅዶ ደግሞ የሚቀጥለው ጊዜ ቢያደርሰን የምዕራፍ አስራ አምስትን ትምህርት ይዘንላችሁ እንቀርባለን። ጻፉልን፣ ጸልዩልን። እግዚአብሔር ይባርካችሁ። ደህና እደሩ።